ሃያ ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 22 2013 ዓ ም ዝግጅታችን ጀመረ። በኮሮና ቫይረስ መያዛቸው ለተረጋገጠው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና ባለቤታቸው ሜላንያ ትራምፕ ከተለያዩ የዓለም ባለስልጣናት የእግዚአብሔር ይማራችሁ መልእክት እየተላለፈላቸው ነው። ዘገባው በአብይ ርዕስ ይቀርባል። በሃይማኖታዊና ሕዝባዊ በዓላት ላይ የሽብር ጥቃት ለመፈጸም የተዘጋጀ የጦር መሳሪያና በድርጊቱ የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ ተባለ። የብሔራዊ መረጃና ደህንነት አገልግሎት ደረሰኝ ያለውን መረጃ ጠቅሶ ባስተላለፈው ዘገባ ተጠርጣሪው ግለሰብ የጦር መሳሪያዎችን ከትግራይ ጭኖ እንደመጣ አምኗል ተብሏል። በጉዳዩ ላይ መልስ የሰጡን የህወሀት ማዕከላዊ ኮሚቴ አባል ህወሀት የአገር ሰላምን በማረጋገጥ የሚታወቅና የፊት ለፊት ፖለቲካ ትግል የሚያራምድ ፓርቲ እንጂ በእንደዚህ አይነት የወረደ ተግባር የሚሳተፍ አይደለም ብለዋል። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕ እሳቸውና ባለቤታቸው ሜላኒያ ኮሮና ቫይረስ እንደያዛቸው ይፋ አድርገዋል። ፕሬዚደንት ትረምፕ እሳቸውና ባለቤታቸውን ቫይረሱ እንዳገኛቸው ይፋ ያደረጉት በዋሽንግተን ሰዓት ከሌሊቱ ሰባት ሰዓት ሊል ሲል በትዊተር ገጻቸው ላይ ነው። እኔና ቀዳማዊት እመቤት ኮቪድ-19 እንደያዘን በምርመራ ተረጋግጧል። ካሁን ጀምረን ራሳችንን ለይተን በማቆየት የማገገም ሂደታችንን እንጀምራለን። አብረን እናልፈዋለን ብለዋል። እሳቸው ይህን ካወጡ 11 ደቂቃ በኋላ ዋይት ሀውስ ቤተ መንግስት የፕሬዚደንቱ ሐኪም ዶክተር ሾን ኮንሊ ፕሬዚደንቱና ባለቤታቸው ቫይረሱ የተገኘባቸው መሆኑን ማረጋገጣቸውን ያስታወቁበትን መግለጫ አውጥቷል። ፕሬዝደንቱና ቀዳማዊት እመቤቲቱ በአሁኑ ወቅት በደና ሁኔታ ላይ ናቸው። በዋይት ሀውስ መኖሪያቸው ተወስነው ለማገገም አቅደዋል ብለዋል ሐኪሙ። ፕሬዝደንቱ በሚያገግሙበት ጊዜ ስራቸውን ያለምንም እክል ማከናወናቸውን ይቀጥላሉ ብዬ ነው የምጠብቀው ያሉት ሐኪማቸው ወደፊት የሚሆነውን ደግሞ አሳውቃቸዋለሁ ብለዋል። ሚላኒያ ትራምፕ በትዊተር ገጻቸው ፕሬዝደንቱና እኔ ዘንድሮ እንደ ብዙዎች አሜሪካውያን ሁሉ ኮቪድ-19 እንደያዘን በምርመራ ስለታወቀ በቤት ራሳችንን ለይተን ተቀምጠናል ብለዋል። በጥሩ ሁኔታ ላይ ነው ያለነው። መጪ እቅዶቼ በሙሉ ለሌላ ጊዜ እንዲተላለፉ አድርጊያለሁ። እባካችሁ ራሳችሁን ጠብቁ። አብረን እንወጣዋለን ብለዋል። ፕሬዚደንቱ በቀጣዮቹ ቀናት የታቀዱላቸው የፖለቲካ ዝግጅቶች በሙሉ እንዲሰረዙ ወዲያውኑ ትዕዛዝ መሰጠቱን አንድ የዋይት ሀውስ ባለስልጣን አስታውቀዋል። ዜናው እንደተሰማ የዩናይትድ ስቴትስ አክሲዮን ገበያ ዋጋ አሽቆልቁሏል። የፕሬዝደንቱን የምረጡኝ ዘመቻም ሊያስተጓጉል ይችላል ተብሏል። ፕሬዝደንታዊ ምርጫው ሊካሄድ አንድ ወር ነው የቀረው። በአገር አቀፍ የአስተያየት ግምገማዎች መሰረት ጆ ባይደን በመራጭ ድጋፍ እየመሯቸው ነው። ለወራት የኮቪድ-19ን ክብደት ሲያጣጥሉ የነበሩት ፕሬዚደንት ትራምፕ ትናንት ማታ ለፎክስ ኒውስ ቴሌቪዥን በሰጡት ቃለ መጠይቅ ነው የቅርብ ረዳታቸው የሆኑት ሆፕ ሂክስ ቫይረሱ እንደያዛቸው ስለተረጋገጠ እኔም ቀዳማዊት እመቤቲቱም ተመርምረናል ሲሉ ያስታወቁት። የፕሬዝደንቱ አማካሪ ሆፕ ሂክስ ፕሬዝደንቱ ቅዳሜ ዕለት በፔንሲልቬኒያ ለምረጡኝ ዘመቻ በተጓዙበት ዝግጅት ላይ አብረዋቸው ነበሩ። የማክሰኞው የክሊቭላንዱ ፕሬዝደንታዊ ክርክር ላይ እንዲሁ በማግስቱ ረቡ ሚኒሶታ ላይ በተደረገው የምረጡኝ ዘመቻ ላይም አብረዋቸው ተጉዘዋል። ሆፕ ሂክስ ሚኒሶታ ድሉት ከተማ ላይ በተከናወነው በረቡ ምሽቱ የምርጫ ዘመቻ የድጋፍ ስብሰባ ወቅት የህመም ምልክት ይታይባቸው እንደነበረና ትናንትና ማለት ሐሙስ ጧት ሲመረመሩ ቫይረሱ እንደተገኘባቸው ስማቸው እንዳይጠቀስ የጠየቁ ባለስልጣናት አስታውቀዋል። ያም ሆኖ ፕሬዚደንቱ ትናንቱኑ ከተወሰኑ ከፍተኛ ባለስልጣናት ጋር ሆነው ለምርጫ ዘመቻ የገንዘብ ድጋፍ ማሰባሰቢያ ዝግጅት ላይ ለመገኘት ወደ ኒውጀርሲ ተጉዘዋል። ዝግጅቱ ላይ ከሌሎች ብዙ ሰዎች ጋር በቅርበት ተገናኝተዋል ፕሬዚደንቱ ከፎክስ ኒውስ ሾን ሃኒቲ ጋር ባደረጉት ቃለ መጠይቃቸው ሆፕ ሂክስ ከጦር ሰራዊት ወይም ከሌላ የህግ አስከባሪ አካል ሰዎች ላይ ቫይረሱ ተላልፎባት ይሆናል ብለው ነበር በጣም ከባድ ነገር ነው ከጦር ሰራዊት ወይም ከህግ አስከባሪ ሰው ጋር ስትሆን ይመጡና ሊያቅፉህ ሊስሙህ ይፈልጋሉ ምክንያቱም ለነሱ ጥሩ ስራ እንደሰራህላቸው ያውቃሉና ብለዋል ፕሬዚደንቱ። ስትጠጋጋ ደግሞ ይህ ሊከሰት ይችላል። ሆፕ መሆኗን የገረመኝ በጣም ነው። የምትወዳቸው ነገር ግን አደጋም እንዳለ ታውቃለች፣ ግን ደግሞ ወጣት ነች ብለው ነበረ ፕሬዚደንቱ። ምክትል ፕሬዚደንት ማይክ ፔንስ የፕሬዚደንቱን በኮሮና ቫይረስ መያዝ ዜና ተከትሎ በትዊተር ባወጡት ቃል ኬረንና እኔ ለውዶቹ ጓደኞቻችን ለፕሬዝደንት ትራምፕና ቀዳማዊ ትመቤት ሚሌኒያ ፍቅራችንን እንገልጻለን፣ እንጸልያለን። በመላዋ አሜሪካ ከሚሊዮኖች ጋር ሆነን በፍጥነት አገግማችሁ ሙሉ ጤናችሁን እንድታገኙ እንጸልያለን። እግዚአብሔር ከነ ቤተሰባችሁ ይባርካችሁ ብለዋል። የምክትል ፕሬዝደንቱ የፕሬስ ኃላፊ ዴቪን ኦማሊ ዛሬ በትዊተር ባወጡት ጽሁፍ ምክትል ፕሬዚደንት ፔንስ እና ባለቤታቸው ካረን ተመርምረው ከቫይረሱ ነጻ ሆነዋል ብለዋል። በክሮኤሽያ ጉዞ ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ኮቪድ-19 እንዳልተገኘባቸው አብረዋቸው ለተጓዙ ጋዜጠኞች አስታውቀዋል። ለፕሬዚደንቱና ለቀዳማዊት እመቤቲቱ በአፋጣኝ እንዲያገግሙ እጸልያለሁ ብለዋል ማይክ ፖምፔዮ። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ጆ ባይደንም ዛሬ ባወጡት መግለጫ ለሚስተር ትራምፕና ለቤተሰባቸው ደህንነት መጸለያችንን እንቀጥላለን ብለዋል። ባይደን በትዊተር ገጻቸው ባሰፈሩት ቃል ጂል እና እኔ ፕሬዝደንት ትራምፕንና ቀዳማዊ ትምህርት ቤት ሚሌኒያ ትራምፕ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን። ለፕሬዝደንቱና ለቤተሰባቸው ጤናና ደህንነት እንጸልያለን ብለዋል። ከዜና ቀጥሎ የሚቀርበው የምሽቱ አብይ ርዕስ ከዓለም ዙሪያና ከሀገር ውስጥ ለፕሬዚደንቱና ለቀዳማዊት እመቤቲቱ የተላኩ የመልካም ምኞት መግለጫዎችን ያካተተ ዝርዝር ዘገባ ያቀርባል። ፕሬዚደንት ትራምፕና ባለቤታቸው ለኮቪድ 19 መጋለጣቸውን ይፋ ማድረጋቸውን ተከትሎ ዛሬ ሦስቱም የዩናይትድ ስቴትስ የአክሲዮን ገበያ ሰንጠረዦች ላይ እንዲሁም በእስያና በአውሮፓ ገበያዎችም የዋጋ ማሽቆልቆል ታይቷል። ዳው ጆንስ እና ኤስንፒ 500 የተባሉት ላይ አንድ ነጥብ ሁለት ከመቶ ቀንሰው ሲታይ፣ በብዛት የቴክኖሎጂ አክሲዮን ገበያን የሚያሳየው ናዝዳክ ላይ ደግሞ አንድ ነጥብ ስድስት ከመቶ ቅናሽ ታይቷል። በእስያ በጃፓን፣ በሲንጋፖር ጃካርታ እና ባንኮክ እንዲሁም በአውሮፓ ለንደን፣ ፓሪስ እና ፍራንክፈርት ላይ እንዲሁም ሲድኒ ላይ የዋጋ ማሽቆልቆል መታየቱ ነው የተዘገበው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኮሎምቢያ የህጻናት መብት ተሟጋቿ ሜሪሊን ቨርጋራ ፔሬዝ የዚህን ዓመት የናንሰን የስደተኞች የላቀ ሽልማት አሸነፉ። ሽልማቱ የተሰጣቸው ከሁለት አስርት በላይ በሺዎች የሚቆጠሩ ህጻናትን ከህገወጥ የሰዎች ዝውውርና ከወሲብ ብዝበዛ ጥቃት ተከላክለው በማዳን ላደረጉት ከፍተኛ አስተዋጽኦ ነው። የሰብአዊነት ሽልማቱ በግዳጅ የተፈናቀሉ ሰዎችን በመታደግ አስደናቂ ስራ ላከናወኑ ሰዎች በተባበሩት መንግስታት የስደተኞች ኮሚሽን በያመቱ የሚሰጥ ሽልማት ነው። ከጄኒቫ የቪኦኤዋ ሊሳ ሽላይን የዘገበችውን ደረጀ ደስታ ያቀርበዋል። ሜርሊን ቨርጋራ ፕሬዝ ማዬ ተብለው ይጠራሉ። በካሪቢያን ክልል በህጻናትና አዋቂዎች ላይ የሚደረገውን የወሲብ ብዝበዛ ለማስቀረት የሚሰራው ሬናሰር ፋውንዴሽን የተባለው በጎ አድራጊ ድርጅት አስተባባሪ ናቸው። ድርጅቱ የተቋቋመው ከ30 ዓመት በፊት ሲሆን እስካሁን 22000 የሚደርሱ ህጻናትና አዋቂዎችን አድነዋል። ሬናሰር የሚለው ቃል በአካባቢው ዳግመኛ መወለድ እንደማለት ነው። የተባበሩት መንግስታት የስደተኞች ኮሚሽነር ቃል አቀባይ ቦሪስ ቼሽሮኮቭ እንደሚሉት ማይ ቨርጋራ የሰሩት ስራ ከጀግንነት የተናነሰ አይደለም። ለአሜሪካ ድምፅ እንደተናገሩት የማይ ቫርጋራ ቡድን ህገወጦቹ የሰዎች አዘዋዋሪዎችና ኮንትረባንዲስቶቹ በሚዘዋወሩበት አካባቢ ድረስ ዘልቀው የገቡ ቡድኖችን በመምራት መስራታቸውን ገልጸው ይህን ብለዋል። ሕፃናቱን ፈልገውና ለይተው ያገኟቸዋል። ከነዚህ አስከፊ ብዝበዛዎችና አሰቃቂ ሁኔታዎችም ረድተው ያወጧቸዋል። ልጆቹን ከእነዚህ ወንጀለኛ ድርጅቶች እጅ ፈልቅቀው በማውጣት የወደፊት ተስፋ እንዲኖራቸው ለማድረግ ጥረት በሚያደርጉበት ጊዜ የራሳቸውን ሕይወት ላደጋ አጋልጦ በመስጠት መሆኑም ይታወቃል። ሕፃናቱ አንዴ ከአዘዋዋሪዎች እጅ እንዲወጡ ከተደረጉ በኋላ ከደረሰባቸው የአእምሮና የስሜት ስብራት እንዲያገግሙ የስነልቦና ምክርና እርዳታ ይሰጣቸዋል። ከህጉም እርዳታ በተጨማሪ የቀለም ትምህርትና የሙያ ስልጠና እየተሰጣቸው አገግመው የሚታነጹበት የ18 ወራት ጊዜ ይኖራቸዋል። ባለፉት አምስት ዓመታት 1.7 ሚሊየን የሚሆኑ የቬኔዙዌላ ስደተኞችና ተፈናቃዮች ወደ ተሻለና ደህንነቱ የተጠበቀ ስራ ለማግኘት ወደ ኮሎምቢያ ተሰደዋል። ቼሽሮኮቭ እንደሚሉት ከነዚህ ብዙዎቹ በህገ ወጥ የሰዎች አዘዋዋሪዎች፣ የወንጀል ቡድኖችና ታጣቂዎች እጅ እየወደቁ ተይዘዋል። በዚህ የተነሳ ለወሲብ ብዝበዛና ንግድ የተጋለጡ ሴቶችና ልጃገረዶች ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። የናንሰን ሽልማት በኖርዌይና ስዊስ መንግስታት ከሚለገሰው ከ150,000 ዶላር ጥሬ ገንዘብ ጋር የሚሰጥ ነው። ተሸላሚዎቹ ሎሬቶች የሚያገኙትን ገንዘብ ለሽልማት ያበቋቸውን በጎ ስራዎች የበለጠ ተክተው እንዲያከናውኑበት ታሳቢ ተደርጎ የተሰጠ መሆኑም ተነግረዋል። በመጨረሻም የፕሬዝደንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ የምትቀበላቸው ስደተኞች ቁጥር አሁንም እንዲቀነስ እንደሚፈልግ አስታውቋል። ለሚቀጥለው የአውሮፓውያን 2021 ዓ ም የሚገቡ አዲስ ስደተኞች ቁጥር ከ15 ሺህ እንዳያልፍ የሚጠይቅ ሀሳብ ነው ያቀረበው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ረቡዕ ዕለት ባወጣው መግለጫ የፕሬዝደንት ትራምፕ የመጪው 2021 እቅድ የአሜሪካን ሕዝብ የማገልገል ቀዳሚ ኃላፊነቱን እየተወጣ ከዓለም ዙሪያ እጅግ ተጋላጭ የሆኑ ሰዎችን ለመርዳት የአሜሪካን ያላሰለሰ ቁርጠኝነት የሚያረጋግጥ ነው ብሏል። የአስተዳደሩን የስደተኛ ፖሊሲ የሚነቅፉ ተቺዎች ደግሞ ውሳኔውን አውግዘውታል። በቀደመው የፕሬዝደንት ባራክ ኦባማ አስተዳደር ዘመን ዓመታዊው ዩናይትድ ስቴትስ የምትቀበላቸው ስደተኞች ገደብ ከሰባ ሺህ እስከ ሰማኒያ አምስት ሺህ ይደርስ እንደነበረ ነው የተዘገበው። የውጭ ጉዳይ ሚኒስቴር ለኮንግረስ በሰጠው ማብራሪያ ለመጪው 2021 ዓ ም ከ300 ሺህ በላይ አዲስ የስደተኝነትና ጥገኝነት ጠያቂዎች ይኖራሉ ብለን እንጠብቃለን ብለዋል። ከዚያ ውስጥ 15 ሺህ በስደተኛ መቀበያ መርሃ ግብር የሚገቡ ሲሆን ከ290 ሺህ በላዩ ደግሞ ጥገኝነት ጠያቂዎች ይሆናሉ ነው ያለው። ይሁን እንጂ በአንድ ጥናት መሰረት አምና በ2019 ጥገኝነት ከጠየቁ ውስጥ ሁለት ሶስተኛው ፈቃድ እንዳልተሰጣቸው፣ የተፈቀደላቸውን ቢሆኑ ውሳኔ ለማግኘት ከሶስት እስከ አራት አመት እንደጠበቁ ታውቋል። በአሜሪካ የሲቪል መብቶች ህብረት ኤሲኤልዩ ከፍተኛ የህግ አማካሪ የሆኑት ማነር ዋሂድ መንግስት የሚቀበላቸውን ስደተኞችና ጥገኝነት ጠያቂዎች ቁጥር እያገዘፈ የሚያቀርበው አንዱን በአንዱ ለመሰረዝ እንዲመቸው ነው ብለዋል። የኢሚግሬሽን ህጋችን ከስደተኛና ከጥገኝነት ጠያቂ እንድንመርጥ ሳይሆን ሁለቱንም ለማስተናገድ እየተደነገገ ነው ብለዋል። በቀጣዩ ፕሬዝደንታዊ ምርጫ ከሚስተር ትራምፕ ጋር የሚወዳደሩት ዲሞክራቱ ጆ ባይደን ከተመረጥኩ በየአመቱ የምንቀበለውን ስደተኛ ቁጥር ወደ 125 ሺህ ከፍ አድርጋለሁ ሲሉ ቃል መግባታቸው ይታወቃል። በመጨረሻም በዓለም የማራቶን ውድድር ታሪክ ሁለተኛውን ፈጣን ሰዓት በማስመዝገብ ስሙ የሚወሳው ቀነኒሳ በቀለ የፊታችን እሁድ ይደረጋል ተብሎ በተጠበቀው የለንደን ማራቶን ላይ እንደማይወዳደር አስታውቋል። ቀነኒሳ ለዚህ ያቀረበው ምክንያት ባቱ ላይ ጉዳት መድረሱን ነው። ቀነኒሳ ጉዳቱ የደረሰበት ሁለት ፈጣን ልምምዶችን አከታትሎ በመስራቱ መሆኑን መናገሩን ሮይተርስ ዘግቧል። በሴንት ጄምስ መናፈሻ ስፍራ በሚከናወነው ውድድር በቀነኒሳና የዓለም ክብረ ወሰን ባለቤት በሆነው በኬንያዊው ኢልዩድ ኪፕቹጌ መካከል የጋለ ፉክክር ይደረጋል ተብሎ ሲጠበቅ ነበር። የቀነኒሳ በዚህ ሁኔታ በውድድሩ ላይ አለመሳተፍ ኪፕቹጌ በማራቶን ዘርፍ ትልቅ ስም ባለው የለንደን ማራቶን ለአምስተኛ ጊዜ ባለድል እንዲሆን መልካም አጋጣሚ ይፈጥርለታል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 22 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደናቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። በዚህ አጋጣሚም አድማጮቻችን በፕሮግራማችን ላይ የዓመተ ምሕረት ስህተት ተፈጥሮ እንደነበር ጠቁመውናል። 2013 በማለት ፋንታ 2012ን ስጠቀም እንደቆየሁ በተለይ ደግሞ እኔ ተነግሮኛል። ለተፈጠረው ስህተት ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የአሜሪካ ምርጫ ሊደረግ ወደ አንድ ወር ገደማ በቀረበት ጊዜ በኮሮና ቫይረስ መያዛቸው ለተረጋገጠው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና ባለቤታቸው ሜላንያ ትራምፕ ከተለያዩ የዓለም ባለስልጣናት የእግዚአብሔር ይመራችሁ መልእክት እየተላለፈላቸው ነው። የቪኦኤ ዘጋቢዎች ከተለያዩ የዓለም ክፍሎች የተሰባሰቡትን መልእክቶች አጠናቅረው የሰሩትን ዘገባ ስመኝሽ የቆየ ታቀርበዋለች። የፕሬዝዳንት ዶናልድ ትራምፕና ባለቤታቸው ሜላኒያ ትራምፕ በኮሮና ቫይረስ መያዝ ዜና ተከትሎ በዓለም ዙሪያ የሚገኙ መሪዎችና ታዋቂ ግለሰቦች የመልካም ምኞት መግለጫቸውን እያስተላለፉ ነው። ምክትል ፕሬዝዳንታቸው ማይክ ፔንስ በትዊተር ባወጡት የመልካም ምኞት መግለጫ ከኬረን ጋር ሆነን ለውዶቹ ጓደኞቻችን ለፕሬዝዳንት ትራምፕና ለቀዳማዊት እመቤት ሜላኒያ ፍቅራችንን እንገልጻለን፣ እንጸልይላቸዋለን። በመላው አሜሪካ ከሚሊዮኖች ጋር ሆነን በፍጥነት እንዲያገግሙና ሙሉ ጤንነታቸው እንዲመለስ እንጸልያለን እግዚአብሔር ፕሬዝዳንቱንና ቀዳማዊ ትመቤትን ከነ ቤተሰባችሁ ይባርክ ብለዋል። የምክትል ፕሬዝዳንቱ የፕሬዝ ጸሐፊ ዴቪድ ኦማሊ በትዊተር ገጻቸው ባወጡት ቃልም ምክትል ፕሬዝዳንቱና ባለቤታቸው ተመርምረው ከቫይረሱ ነጻ መሆናቸው መረጋገጡን ተናግረዋል። በክሮሺያ ጉዞ ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በበኩላቸው ተመርምረው ኮቪድ-19 እንዳልተያዙ አብረዋቸው ለተጓዙ ጋዜጠኞች ያረጋገጡ ሲሆን አስከትለውም ፕሬዝዳንቱና ባለቤታቸው ፈጥነው እንዲያገግሙ ጸሎቴ ነው ብለዋል። በመጪው ምርጫ የዲሞክራቲክ ፓርቲው የፕሬዝዳንቱ ተፎካካሪ የቀድሞ ምክትል ፕሬዚዳንት ጆ ባይደንም በትዊተር ገጻቸው ለፕሬዝዳንቱና ለቀዳማዊት እመቤት ሜላኒያ መልካም ምኞታቸውን ገልጸዋል። እኔና ጂል ፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒያ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን። ለፕሬዝዳንቱና ለቤተሰባቸው ጤናና ደህንነት እንጸልያለንም ብለዋል ባይደን። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖምም እንዲሁ ለፕሬዝዳንት ትራምፕ የመልካም ምኞት መግለጫቸውን በትዊተር ገጻቸው አማካኝነት አስተላልፈዋል። ዶክተር ቴድሮስ በመልእክታቸው ፕሬዚዳንት ትራምፕ ና ባለቤታቸው በፍጥነት ሙሉ ለሙሉ እንዲያገግሙ ተመኝተዋል ዶክተር ቴድሮስ የሚመሩት የዓለም ጤና ድርጅት ኮቪድ-19 የዓለም ወረርሽኝ መሆኑን ያወጀው ከመጋቢት ጀምሮ ነበር እስካሁንም ከ34 ሚሊየን በላይ ሰዎች በዓለም ዙሪያ በቫይረሱ መያዛቸው የተረጋገጠ ሲሆን ከ ከአንድ ሚሊየን በላይ ደግሞ ለህልፈት ተዳርገዋል ከእነዚህ ውስጥ 7 ነጥብ 1 ሚሊየን የሚሆኑት አብዛኛው የቫይረሱ ተያዦች በዩናይትድ ስቴትስ የሚገኙ ሲሆን ከ205,000 ሰዎች በላይ ደግሞ ለሞት መዳረጋቸውን የጤና ድርጅቱ መረጃ ያሳያል። ፕሬዚዳንት ትራምፕ አርብ ዕለት ጠዋት በኮሮና ቫይረስ መያዛቸውን በትዊተር ገጻቸው ሲያሳውቁ በመጀመሪያ የመልካም ምኞት መግለጫቸውን ከላኩ መሪዎች መሀል ቀዳሚው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። ሞዲ በትዊተር ገጻቸውን እንዳሰፈሩት ጓደኛዬ የአሜሪካ ፕሬዝዳንት ዶናልድ ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ ቶሎ እንዲያገግሙና በመልካም ጤንነት ላይ እንዲሆኑ እመኛለሁ ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው ለፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒያ ቶሎ እንዲያገግሙ የመልካም ምኞት መግለጫቸውን አስተላልፈዋል። በድህረ ገጻቸው አማካኝነት መልእክታቸውን ያስተላለፉት ሌላው የዓለም መሪ ደግሞ የራሽያው ፕሬዝዳንት ቭላድሚር ፑቲን ናቸው። ፑቲን ለፕሬዝዳንት ትራምፕ መልካም ጤና ተመኝተው ጥንካሬህ መልካም መንፈስህና ተስፈኝነትህ ከዚህ አደገኛ በሽታ ቶሎ እንድታገግም ይረዳሃል ብለዋል። በመልእክታቸው ከ291 ሺ በላይ የቫይረሱ ተጠቂዎች በሚገኙባት የጀርመን ቻንስለር አንጀላ ማርኬል በቃል አቀባያቸው አማካኝነት ባወጡት መግለጫም ለዶናልድና ሜላኒያ መልካም እመኝላቸዋለሁ ከኮሮና ቫይረስ ቶሎ አገግመው ወደ ሙሉ ጤንነታቸው እንደሚመለሱም ተስፋ አለኝ ብለዋል። መስከረም አጋማሽ ላይ ከባህሬንና ከተባበሩት አረብ ኤምሬትስ ጋር የሰላም ስምምነት ለመፈራረም ከፕሬዝዳንት ትራምፕ ጋር ተገናኝተው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትናሁም እንዲሁም ፕሬዝዳንት ትራምፕ በፍጥነት እንዲያገግሙ የሚገልጽ መልእክታቸውን አስተላልፈዋል። ከሀገር መሪዎች በተጨማሪ በቴክሳስ የዲሞክራቲክ ፓርቲን ወክለው የኮንግረስ አባል የሆኑት ጃኩዊን ካስትሮ በበኩላቸው ፕሬዚዳንቱ በኮሮና ቫይረስ መያዛቸው አሳሳቢ ነው ሲሉ በትዊተር ገጻቸው አስፍረዋል። ይሄ የፕሬዚዳንቱ የጤና ጉዳይ ብቻ ሳይሆን የሀገሪቱ ደህንነት ጉዳይ ነው ብለዋል ካስትሮ። በአፍጋኒስታን የብሔራዊ መግባባት መማክርት ጉባኤ ሰብሳቢ የሆኑት አብዱላህ አብዱላህም የአሜሪካው ፕሬዝዳንትና ባለቤታቸው በፍጥነት እንዲሻላቸው በትዊተር ገጻቸው ሊያሰፈሩ ሲሆን የአሜሪካ ሕዝብ ይህን ወረርሽኝ በአሸናፊነት እንዲያልፉት እመኛለሁ ሲሉ አክለዋል። ፕሬዝዳንት ትራምፕን በተደጋጋሚ በመንቀፍ የሚታወቁት የሲቪል መብት አቀንቃኞች ጄሲ ጃክሰንን ጨምሮ ሌሎች ተቺዎቻቸውን በትዊተር መልእክቶቻቸውን አስተላልፈዋል። ጄሲ ጃክሰን በመልእክታቸው ፕሬዚዳንቱና ቀዳማዊት እመቤት የዚህ በሽታ አስከፊ ገጽታ እንዳይደርስባቸውና በቶሎ እንዲያገግሙ እንጸልያለን። በየትኛውም ሃይማኖትም ሆነ የፖለቲካ አመለካከት ውስጥ ብንሆን በሚሊዮኖች የሚቆጠሩ ሰዎች በዚህ በሽታ ተጠቅተዋልና ሁላችንም ልንጸልይ ይገባል ብለዋል። ስሜንሽን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በሃይማኖታዊና ሕዝባዊ በዓላት ላይ የሽብር ጥቃት ለመፈጸም የተዘጋጀ የጦር መሳሪያና በድርጊቱ የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። በድርጊቱ የተጠረጠሩት ግለሰቦች ከነ መሳሪያቸው የተያያዙት ደቡብ ወሎ ዞን ሀይቅ ከተማ ላይ ነው ተብሏል። የብሔራዊ መረጃና ደህንነት አገልግሎት የሰጠውን መረጃ ጠቅሰው የአገር ውስጥ መገናኛ ብዙሀን ባስተላለፉት ዘገባ ተጠርጣሪው መሳሪያዎቹን ከትግራይ ጭኖ እንደመጣ አምኗል ብለዋል። የወሎ ዘጋቢያችን መስፍን አራጌ ተጨማሪ አለው። የሀይቅ ከተማ አስተዳደር ከንቲባ ከበደ ካሳ ለአሜሪካ ድምጽ ሬዲዮ እንዳስረዱት ለሽብር ጥቃት ሊውል ነበር የተባለው መሳሪያና መሳሪያውን ሲያጓጉዙ የነበሩ ግለሰቦች ባለፈው መስከረም አስራ ስድስት ነበር በቁጥጥር ስር የዋሉት። ቅዳሜ ቀን ከቀኑ ስድስት ሰዓት ተኩል አካባቢ ነበር በፀጥታ ኃይላችንና በህብረተሰባችን በደረሰው ጥቆማ ከፍተኛ ክትትል ሲደረግ ቆይቶ ከተማችን ላይ የተያዘበት ሰዓት ወደ አስር ክላሽንኮፍ መሳሪያና ሁለት መቶ ሰማኒያ ጥይት የሚሆን በመያዝ የቻለበት ሁኔታ ነው። ከንቲባው ከንቲባው የተደራጀና በጥንቃቄ የተመራ የመረጃ ለውጥ መኖሩ የጦር መሳሪያው ለታቀደለት አላማ ሳይውል ተይዟል ብለዋል። መነሻው ከመቀሌ ሆኖ ወደ ባቲ የሚያልፍበት ሁኔታ ነበር የነበረው። መስከረም ወር አካባቢ ላይ ከፍተኛ የሆነ የህዝብ በዓላት የሚደረግበት ሁኔታ ነው ያለው። ያው መነሻውን ከዛ አድርጎ የሀገር ለማተራመስም ጭምር የሚሰሩ ሀይሎች በኢሬቻ በዓል ላይ የሚፈጠር የወንጀል ድርጊት እንደሚውል ነው የደረስንበት። ስለዚህ መረጃ ሰዎች የጥቆማ ተሰጥቶ ስለነበረ ሀይላችን በደረሰው የጥቆማ መሰረት የጫነውን ተሽከርካሪ ሲከታተል ቆይቶ ያው ደብቆ ለማሳለፍ የተደረገ ጥረት ነበረ። በነበረው ከፍለጥንቃቄ የመፈተሽ ሁኔታ ህገ ወጥ የጦር መሳሪያው ቀጥታ ሲመጣ ኬላ ተሰርቶ ነው የተያዘው መኪናው ነው። ከዛ በኋላ የጫነው አካል አንድ የጦር መሳሪያው ለሽብር ጥቃት የሚውለውን መሳሪያ አዘዋሪ አካል አንድ፣ ተሽከርካሪና አንድ ሹፌር ወደ አሁኑ በቁጥጥር ስር የዋሉበት ሁኔታ ነው ያለው። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በበኩላቸው ሙከራው የአማራንና የኦሮሞን ህዝብ በማይመጥናቸው ግ ግጭት ውስጥ ለማስገባት ለውጡን ለማደናቀፍ ሃይማኖታዊና ህዝባዊ በዓላት በተረጋጋ መንፈስ እንዳይካሄዱ ለማድረግ የታቀደ ነበር ይላሉ። ከዚህ በፊትም በደቡብ ወሎ አካባቢ የተለያዩ ቅርጽና ስልት ይዘው እንዲህ አይነት ሙከራዎች መደረጋቸውን ያስታውሳሉ አስተዳዳሪው። ዞናችንም በተለያዩ ወረዳዎችን ጭምር የተለያየ መልክ ያላቸው ታሪኮና አጀንዳ እያያዙ የሚገቡ ከሆነግ ሸኔ ጋር በመቀናጀት ከባቢን ለማሰራመስ በሃይማኖትን ለማጋጨት አማራ እንደህዝብን ተረጋግቶ መሪዎችንም ጭምራቸው የተሟላ ልማትና የብሔራዊ መረጃና ደህንነት አገልግሎት የሽብር ጥቃቱ ሊፈጸም የነበረው በጥቂት የህወሓት የጥፋት ቡድኖች እና በኦነግ ሸኔ ህቡዕ ትብብር እንደነበር ለአገር ውስጥ መገናኛ ብዙሀን ባሰራጨው መረጃ ገልጸዋል። ተልዕኮ ተቀብሎ ሲያስተባብርና ሲመራ ነበር ያለውን ግለሰብ ከነ ግብረ አበሮቹ በቁጥጥር ስር መዋሉንም አመልክቷል። አማርኛ፣ ኦሮምኛ፣ አፋርኛ፣ ሶማሌኛ እና አረብኛ ቋንቋን ይናገራል የተባለለትንና የሽብር ቡድኑን ሲመራ ነበር የተባለውን ተጠርጣሪ ከነ ግብረአበሮቹ ለመያዝ የፌዴራልና ና ክልል ፖሊስ ኮሚሽኖች መከላከያ ሰራዊትና ህዝቡ በጋራ መስራታቸውን መግለጫ ያስረዳል። ፋና ብሮድካስቲንግ ኮርፖሬት ከብሔራዊ መረጃና ደህንነት አገልግሎት እንደደረሰው ገልጾ ባስተላልፈው ዘገባ ተጠርጣሪው ግለሰብ እንድሪስ እያሱ የጦር መሳሪያዎቹን ከትግራይ ጭኖ እንደመጣ አምኗል። ገነመሳሰዴ ወደ ትግራይ ክልል ጸጥታ ኃላፊ ቢሮ ጠዋት ሶስት ሰዓት ሄድኩ። መሳሪያው ተዘጋጅቷል እንጭንላችኋለንም አሉኝ። እኔም ይሻልኩ ማታ ሶስት ሰዓት እንጭናለን አለኝ። ሶስት ሰዓት መጥተው የመኪናውን ቁልፍ ከልጁ ተቀበልልን አሉኝ። እኔም ቁልፉን ተቀብዬ ሰጠሁት። ከዛ ሄደው ጭነው መጡ። አስር ክላሽና አንድ ሺ ጥይቶች ይዘው መጡ። መኪና ላይ ሲጫን መኪናው ከሶስት መቶ ጥይቶች ውጭ መሸከም አልቻለም። ሰባት መቶውን እዛው በመተው አስር ክላሽና ሁለት መቶ ሰማኒያ ጥይቶችን ጭነው ሰጡ። kilaashii kudhanii fi rasaasa Yeroo ሽ ሳ የአማራ ክልል የሰላምና የሕዝብ ደህንነት ጉዳዮች ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ የኮንትሮባንድ ልውውጥ ይደረግባቸዋል የሚባሉ ቦታዎችን ጨምሮ ጥብቅ ክትትልና ቁጥጥር ይደረጋል ብለዋል። በተለይ እነዚህ ቁልቶ የሚባሉና መለስ የሚባሉ በሮች ተለይተዋል። በሁሉም ቦታዎች ላይ የዩኒት ፖሊሳችን አባላችን አጠቃላይ መዋቅራችን የተጠናከረ ፍተሻ ነው እየተካሄደ የሚገኘው ነው። በተለያዩ ቦታዎችም ጦር መሳሪያ የሚያዝበት ሁኔታዎች ናቸው ያሉት። ይሄ ደግሞ ትክክል አግባባችንና የቁጥጥር ቦታዎች፣ ሁሉም ኃይላችንን በተጠንቀቅ እናበለድ የሚሰራበት ሁኔታ ነው ያለው። በዚህም የመጣ ነው እንግዲህ የሚገኝ ህዝቡ የመረጃ ምንጭ በመሆን ለአካባቢው ሰላም መረጋገጥ የሚያደርገውን አስተዋጽኦ ያደነቁት ኮማንደር መንገሻ ይህ ተጠናክሮ እንዲቀጥል ጠይቀዋል። አጠቃላይ የሀገራችንን ሰላምና ደህንነት ለመጠበቅ ብሎም የክልላችንንም ህዝብ ሰላሙን ለማረጋገጥ ይጠቃሙ ራሳችን እየሰራ ያለው ስራ አለ። የህዝቡ አጋርነት ከመቼውም ጊዜ በላይ በጣም ጥሩ ነው። የወጣቱ አደረጃጀት በየትኛውም መልኩ ከጸጥታ መዋቅራችን ጋር ሆኖ እየሰራ ነው የሚገኘው። ህዝብ ደግሞ ሰላምን ይፈልጋል፣ ጸጥታን ይፈልጋል። ይህ የሚሆነው ደግሞ አሁንም ተቀራርበ የመስራት ተቀናች የሆነ ስራት ሁኔታ ይበልጥ እየጎለበት ነው እየጠናከረ ሄድ አለበት። መድባችን የሰላምና ደህንነት ለማረጋገጥ ከህይወት መስዋዕትነት የሚደርስ ከአለማህላ ነው እናየሰሰብ ነው። ይህን መተግበል ማረጋገጥ ይገባናል። የህዝቡ ድጋፍ አሁን በተጀመረበት አግባብ መረጃ የመስጠት ባህላችን እየዳበረ ነው። ይህም ተመርቶ የጦር መሳሪያዎቹን በባቲና ከረዩ በኩል በማሸጋገር ቢሾፍቱና አዲስ አበባ አስገብቶ በኤሬቻ በዓላት ላይ ትርምስ ለመፍጠር ታስቦ እንደነበር የብሔራዊ መረጃና ደህንነት አገልግሎት መግለጫ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ገዳሴ በሌላ በኩል በጉዳዩ ላይ መልስ የሰጡን የህወሀት ማዕከላዊ ኮሚቴ አባል አቶ ነጋ ሰፋ ህወሀት የአገር ሰላምን በማረጋገጥ የሚታወቅና የፊት ለፊት ፖለቲካ የሚያራምድ ፓርቲ እንጂ በእንደዚህ አይነት የወረደ ተግባር እንደማይሳተፍ ይታወቃል ብለዋል። ይህ የቀረበው ክስ የፌዴራሉን መንግስት አቅም ማነስ የሚያሳይና የተስፋ መቁረጥ ድራማ ነው በማለት አጣጥለውታል። የመቀሌው ዘጋቢያችን ሙልጌታ ጽብሃ ዝርዝር ዘገባውን ያስደምጠናል። የኢሬቻ በዓል ለማወክና የሽብር ተግባር ለመፈጸም የተዘጋጁ ሰዎች ከነ ጦር መሳሪያቸው መያዙ የኢትዮጵያ የመረጃና ደህንነት አገልግሎት በትናንትናው ዕለት ገልጿል። እነዚህ የሽብር ተግባር ለመፈጸም የተዘጋጁ ኃይሎች በሕወሓትና በኦነግ ሸኔ የሚደገፉ ናቸው በማለትም ገልጿል። በጉዳዩ ላይ መልስ የሰጡት የሕወሓት ማዕከላዊ ኮሚቴው አባልና በሕወሓት ጽህፈት ቤት የአደረጃጀት ኃላፊ አቶ ነጋ አሰፋም ሕወሓት ሰላም እንዲሰፍን እየሰራ ሰራ የነበረና አሁንም ክልሉ ሰላም ያደረገ ፓርቲ ነው በማለት ገልጸዋል። የሬቻ በዓልም የወንድሞቻችን በዓል ነው የእኛ በዓል ነው ብለን ነው የምናስበው። ይሄ በዓል በሰላም እንዲከበር ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የምንፈልገው። እኛ ወደዚህ የወረደ እንደዚህ አይነት ስራ ልንገባ አንችልም። እንደማንገባ እነሱም ያውቃሉ። ግን እነሱ ተስፋ የቆረጡበት የመጨረሻ ደረጃ ስላሉ በዚህ የተስፋመባት ህዝቡን ለማደናገር አጀንዳን ለማስቀየር ህዝቡ በየአካባቢ እያነሳው ያለ የህጋዊ መንግስት አይደለም። ከዚህ በኋላ በአገሪቱ መንግስት የሚባል የለ። ስለዚህ እስከበራታችን መተዳደር አለብን። ኢንተርናሽናል ዲያሎግ ተካሂዶ በጋራ መሰብሰብ አለብን የሚሉ በርካታ ጥያቄዎች ለዛም ከዚህ ብያመጥሰበው አጀንዳ ለማስቀየስ ሁሌ እንደሚያደርገው የሰራው ያለ ድራማ ነው። በአሁኑ ጊዜ የትግራይ ጸጥታና አስተዳደር ቢሮ የክልሉ ጸጥታና ደህንነት የሚጠብቅ ነው። በሚሰራው ስራም ከሌሎች የሀገሪቱ አካባቢዎች በተለየ መልኩም ትግራይ ሰላም እንድትሆን አድርጓል ብለዋል። ሌላው አካባቢም ሰላም እንዲሆን የሚፈልግ ቢሮ እንጂ በእንደዚህ ያለ ተግባር አይሳተፍም በማለትም አጣጥለውታል። ዝምድም የለውም በካትም የለውም አቅምም የለውም ስለሌለው ትልቅ ስራ ሊሰራ አይችልም። ሀገሪቱ በየቀኑ ከፍለቅ ጀነራሎች መስዋዕት የሚያጋጥምበት የህዳሴ ግድብ ኃላፊ ኢንጂነር ሲመኘው በፀሐይ ጠራራ ስቴዲየም ላይ የሚገደልበት የአማራ ክልል አመራሮች ቢሮዋቸው ላይ የሚገደሉበት ሁኔታ ነው ያለ። አገር የሚጠበቅ አይደለም። አገር የሚጠበቅ ስላልሆነ ብቃት ስለሌለው ያለው አሁን እየሰራው ያለው በጅጅጋ ሁለት ቦምቡ ሲገባ ይዣለሁ፣ ቆቦ ሶስት ክላሽ ሲገባ ይዣለሁ የሚል ማይሆን ድራማዎች እየሰራ ነው ያለን። በኢትዮጵያ የኢትዮጵያ ደህንነት ተቋም ምንድን ነው ሲሰራ የነበረ የሚል ስለሚ we አሁን እነዚህ ሰበር ዜና እያሉ የሚያቀርቧቸው በጣም የሚያሳፍር ነው። ስለዚህ ይሄ ድራማ የኢትዮጵያ ሕዝብ ሊቀበለው አይችልም። የዓለም ሕዝብም አይሰማውም። የኢትዮጵያ ወቅታዊ ችግር በመረዳት የመከላከያ ሰራዊትና ዓለም አቀፍ ማህበረሰብ የበኩላቸው ድርሻ ሊወጡ ይገባል በማለትም አቶ ነጋ ገልጸዋል። የሀገሪቱ ችግር ለመፍታት አሁንም ሁሉንም ያሳተፈ ሀገር አቀፍ መድረክ ማዘጋጀት እንጂ እንደዚህ አይነት በሬ ወለደ መረጃ በማቅረብ አይደለም የሚፈታው በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም የወሎውን ዘጋቢያችን መስፍን አድራጌንና የመቀሌውን ዘጋቢያችንን ሙልጌታ ጽብሃ ላደረሱን ዘገባ እናመሰግናለን። ወደ ሌላ ዘገባ ስናልፍ ደግሞ ኢትዮጵያውያንና ትውልደ ኢትዮጵያ የኢትዮጵያ መንግስትን የሚቃወም ሰልፍ በዋሽንግተን ዲሲ ያካሄዱ። ሰልፈኞቹ ተቃውሞን ያደረጉት መንግስት በተለይ በኦሮሞ ሕዝብ ላይ ያደርሳል ያሉትን የመብት ረገጣዎች ለማጋለጥ እንደሆነ ገልጸዋል። ሰልፉን ያዘጋጁት በዋሽንግተን ዲሲ እና አካባቢው የሚገኙ የኦሮሞ ማህበረሰብ አባላት ሲሆኑ ከተለያዩ ከተሞች የመጡ ተሳታፊዎች እንዳሉበት ተናግረዋል። በሰልፉ ላይ ተገኝቶ ተቃውሞን የተከታተለው የኦሮምኛ ክፍል ባልደረባ ራ ሀለኬ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ምላሽ ማግኘት እንዳልቻለ ጠቅሶ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ከሰልፉ አስተባባሪዎች መካከል አንዱ የሆኑት በዋሽንግተን ዲሲ የኦሮሞ ኮሚኒቲ ምክትል ሊቀመንበር አቶ አሰፋ ኪትል ስለ ሰልፉ አላማ የሚከተለውን ተናግረዋል ዋና አላማው በአሁኑ ጊዜ የኢትዮጵያ መንግስት በህዝባችን ላይ እያደረገ ያለውን መጠነ ሰፊ ረገጣዎችን ለማጋለጥ እና የኢትዮጵያ መንግስት እዚህ ወር መጨረሻ በኋላ ደግሞ ህጋዊ መሰረትም የሌለው መሆኑን ለአለም ህዝብ ለማሳወቅ ነው እስካሁን ድረስ እየፈጸመ ያለው የሰብአዊ መብት ረገጣ፣ እስራት፣ ግድያ፣ ዝርፊያ፣ ይሄ ሁሉ ተጠቃሎ ህጋዊ መንገድም ስለሚያበቃ ኦሮሞም ሆነ የኢትዮጵያ ህዝቦች ህጋዊ መንግስት የላቸውም። መንግስት ለእሬቻ በዓል እየወጡ ያሉ ሰዎችን ጭምር በማሰር ላይ ይገኛል ያሉት አቶ አሰፋ፣ ህዝቡን ያለ መሪ ለማስቀረት እውቅ የፖለቲካ ሰዎችን እየለቀመ በማሰር ላይ ይገኛል ብለዋል። ጀዋር መሐመድ የኦኤልት ፖለቲካ መሪዎች በህዝቡ መካከል ተሰሚነት ያላቸው አባ ገዳዎች እና ወጣቶች እየተለቀሙ እየታሰሩ ነው ማለት ነው። ይሄ እንግዲህ ህዝቡን ያለ መሪ ለማስቀረትና በአጠቃላይ የወታደር መንግስት ለማሰን እየተሰራ ነው ማለት ነው። ይህ ለአቶ አሰፋ ታስረዋል ስለተባሉት ሰዎች በስፍራው የተገኘው ሪፖርተራችን ሶራ የሚከተለውን ጥያቄ አቅርቦላቸው ነበር። በብዙ ሺህ የሚቆጠሩ የታሰሩ የምትላቸው ሰዎች መንግስት የምለው በተጨባጭ ማስረጃ እንዳገኘባቸው ሌሎችም ደግሞ በህግ እያጣራቸው እያለ እንደሆነ ነው የምናገረው በድርጊቱ አለመሳተፋቸውን የምታውቁበት ነገር አለ? እነዚህ በየቦታው የሚታሰሩ ሰዎች መንግስት እንደሚለው ወንጀል የተጠረጠሩ ወይም ሳይሆኑ፣ ህጋዊ በሆኑ ኦፊሶች ውስጥ የሚሰሩ ፓርቲዎቹ በህጋዊ መንገድ ኦፊስ ከፍቶ በአዲስ አበባ ውስጥ ወይም በፍንፍኔ ውስጥ የሚሰሩ እነዚህና ሌሎችም በየቦታው የህዝብ ተወካዮች የሆኑት ወንጀል ሳይኖራቸው ዝም ብሎ ይዞ አስሯቸው ከዛ በኋላ ለሶስት ወር ለአራት ወር ስድስት ወር እንደ እነዚህ አብዲ ረጋሳ አዲስ አበባ ውስጥ ነው ያለው። እንደ እነዚህ አይነት ሰዎችን አስሮ ወንጀለኛ ነው ይላሉ። ከመስከረም ሰላሳ በኋላ ህጋዊ መንግስት አይኖርም ነው እያላችሁ ያላችሁት። ምርጫው በሰላም እንዲካሄድ ምን ነው አማራጭ ነው? ከዚህ ሁሉ ነጻ ልንሆን የምንችለው ህዝቦች ነጻ ሆኖ የራሳቸውን ተወካይ እንድመርጡ እድል እንድሰጣቸው ነው። ያንን ለማብቃት ደግሞ እውነተኛ የህዝብ ተወካይነት ያላቸው የፖለቲካ ድርጅቶች አንድ ላይ መጥቶ ተወያይቶ ጊዜያዊ መንግስት አቋቁሞ ከዛ በኋላ ፍሴ እና ሪቴ የሞላበት ምርጫ እንዲካሄድ ነው። የሚቃወሙትን በሙሉ እስር ቤት አስገብቶ ምርጫ የምባለው ነገር የለም እንኳንስ ምርጫ ሰው ከቤቱ ወጥቶ መግባት ባልቻለበት ሁኔታ ቄሮች በስመ ወጣት በመሆናቸው ብቻ እና ኦሮሞ በመሆናቸው ብቻ ወንጀለኛ ተብሎ ያለ ምንም ፍርድ ቤት በየቦታው ተይዞ የሚታሰሩበት የሚገደሉበት፣ ተገሎ እንኳን ሬሳ መውሰድ የማይችሉበት ደረጃ ውስጥ ነው ያለው ማለት ነው። በዚህ መካከል ምርጫ የምባለው ነገር ምንም የማይመስል ነገር ነው። ሰልፈኞቹ ተቃውሟቸውን በማካሄድ ላይ ሲሆኑ በአሜሪካ የውጭ ጉዳይ ሚኒስትር በዓለም ባንክ እና በሕግ አውጪው ምክር ቤት ካፒቶል ፊት ለፊት እንደሚያደርጉ ገልጸዋል። በትናንትናው እለት በዋሽንግተን የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ ማድረጋቸውን አስተባባሪው ተናግረዋል። በተቃውሞ ሰልፈኞቹ ስለተነሱ ክሶች የኢትዮጵያ ኤምባሲ ለማነጋገር ያደረግነው ሙከራ አልተሳካም። ወደፊት በዚህ ጉዳይ ምላሽ የምናገኝ ከሆነ ይዘን የምንቀርብ መሆኑን እንገልጻለን። ድረገጾቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሐሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አማህሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ ተነጋገሩ አስተያየቶቻችሁንም አካፍሉን በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል ወደ ተከታዩ ዘገባ እንለፍ የድሬዳዋ አስተዳደር ትምህርት ቢሮ በአስተዳደሩ ትምህርት ለማስጀመር አራት አይነት አማራጮችን ሊጠቀም ማሰቡን አስታወቀ የአስተዳደሩ ትምህርት ቢሮ ሀላፊ ወይዘሮ ሙሉካ ማህመድ በሰጡት ጋዜጣዊ መግለጫ የህጻናትን ደህንነት ባስጠበቀ መልኩ ትምህርት እናስጀምራለን بلوال أدس شكل سرسر سر لو. በኮቪድ-19 ምክንያት ባለፈው ዓመት መጋቢት ጀምሮ በመላ ሀገሪቱ የተዘጉ ትምህርት ቤቶች አስፈላጊውን ቅድመ ዝግጅት አድርገው ትምህርት እንዲጀምሩ የሕዝብ ተወካዮች ምክር ቤት በወሰነው መሰረት የድሬዳዋ አስተዳደር አስቅድመ ዝግጅት እያደረግኩ ነው ብሏል። የቢሮ ኃላፊ ወይዘሮ ሙሉካ ማመድ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በአስተዳደሩ እውቅና ያላቸው 150 ትምህርት ቤቶች የኮቪድ-19 ወረርሽኝ ግምት ውስጥ ባስገባ መልኩ በአማካይ 25 ተማሪዎችን በአንድ ክፍል ይዞ ትምህርት ለመጀመር ያላቸውን አቅም እየተለያየ ነው ብለዋል። ለዚህም ትምህርት ቤቶቹ በአራት ተከፍለው በተለያየ መንገድ ትምህርት ጀምሩ እንደሚደረግ ነው ወይዘሮ ሙልካ ያስታወቁት አራት አማራጮች ናቸው የተለዩት በፈረቃ በነበረው ሆኖ በፈረቃ መቀጠል የሚችል የተለያዩ ክፍሎች ያላቸው ያን ክፍሎች ተጠቅመው መቀጠል የሚችል በፈረቃ መቀጠል የማይችል ደግሞ በነበረው ገጠር ላይ አብዛኛው በአንድ ፈረቃ ነበር ድሮ የምንሰራው በዛ በነበረው በአንድ ፈረቃ ብቻ መቀጠል የሚችል ትምህርት ቤት ስንት ናቸው የሚሉ ሌላው አራተኛ አማራጭ በሳምንት ውስጥ ሶስት ቀን በማስተማር እስከ ቅዳሜ ገፍተው በስድስት ቀን ለምሳሌ ሰኞ፣ ሮብና አርብ ከአንድ እስከ አራት የሚማሩ ከሆነ ማክሰኞ ሐሙስና ቅዳሜ ከአምስት እስከ ስምንት የማስተማር ለምን በፈረቃም ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው። ከከተማ አስተዳደር ትምህርት ቤቶች አብዛኞቹ አስቀድሞ ሙሉ ቀን ያስተምሩ ስለነበረ አሁን በሁለት ፈረቃ ለማስተማር እንደማይቸገሩ ወይዘሮ ሙልካ ይገልጻሉ። ቀሪዎቹ ትምህርት ቤቶችን በተለያየ አቅም ደረጃ ይገኛሉ ነው የሚሉት እነዚህን ትምህርት ቤቶች ስንለይ አንደኛ ሙሉ ቀን በነበረው መቀጠል ይችላለሁ ያለው የግል ትምህርት ቤቶች ወደ ሀያ ሶስት የሚሆኑ መቶ ሀምሳ ትምህርት ቤቶች ናቸው ድሬዳዋ ላይ ያሉም በቢሮ ደረጃ እውቅና ያላቸው ከዚህ ውስጥ አስራ አምስት ፐርሰንቱ በነበረው ድሮም ትንሽ ሀያ አስራ ስምንት እንደዚህ ተማሪ ያላቸው መቀጠል የሚችሉ አሉ። ወደ ስልሳ ሁለት ፐርሰንቱ ደግሞ በቀን በሁለት ፈረቃ ከፋፍሎ ማስተማር የሚችል አምስት ፐርሰንቱ በአንድ ፈረቃ ብቻ፣ ይሄ ገጠር ላይ ነው የሚሰራው። ተማሪው ትንሽ ስለሆነ በአንድ ፈረቃ ብቻ መቀጠል የሚችል አስራ ስድስት ፐርሰንት ወይም ሀያ አምስት ትምህርት ቤቶች በሳምንት ሶስት ቀን በማድረግ ማስተማር የሚችሉ ናቸው። ተማሪዎቹ ትምህርት እንዲጀምሩ ሲደረግ ኮቪድ-19 ለመከላከል የሚያስፈልጉ ቅድመ ዝግጅቶች መሟላት እንዳለባቸው የሚናገሩት ወይዘሮ ሙልካ ለዚህም ቢሯቸው ከተለያዩ ባለድርሻ አካላት ጋር በመተባበር የአፍና አፍንጫ መሸፈኛ ማስክ ማሰባሰባቸውን ይናገራሉ። የተዋሲ ማጭጃን በተመለከተም በአስተዳደሩ የኬሚስትሪ መምህራን አማካኝነት ደህንነቱ የተረጋገጠ ሳኒታይዘር መመረት መጀመሩን ይናገራሉ። በቂ ውሃ አቅርቦት በየትምህርት ቤቶቹ እንዲኖር በማድረግ ረገድ ግን አንዳንድ ክፍተቶች መኖራቸውን፣ ይሁንና ለክፍተቶቹ መፍትሄ ሳይፈለግ ትምህርት አይጀመርም ብለዋል። የተወሰኑ ትምህርት ቤቶች የጅቡቲ ተመላሽ ስደተኞችና በኮሮና ቫይረስ የተጠረጠሩ የአስተዳደር ነዋሪዎች መቆያ ስለነበሩ ከፍተኛ ጉዳት ደርሶባቸዋል። ትምህርት ቤቶቹን ለማስጠገን አስተዳደሩ የበጀት እጥረት አለብኝ በማለቱ የናሽናል ሲሚንቶ አክሲዮን ማህበር የእድሳቱን ሙሉ ወጪ ለመሸፈን ተስማምቶ የእድሳት ስራውን ለመጀመር በዝግጅት ላይ መሆናቸውን ወይዘሮ ሙልክ አስታውቀዋል። በድሬዳዋ ጥቅምት 9ና 16 ትምህርት ለመጀመር የታሰበ ሲሆን ከዚህ አስቀድሞ ግን ወላጆች የተካተቱበት ገምጋሚ ቡድን ትምህርት ቤቶቹ ኮቪድ-19ን ግምት ውስጥ ያስገባ ትምህርት ለመጀመር ዝግጁ መሆና ለመሆናቸውን የማረጋገጥ ስራ እንደሚሰራ በመግለጫው ተመልክቷል። ክፍተቶቹ ካሉ ትምህርት የሚጀመርበት ጊዜ ይራዘማል እንጂ ከነ ክፍተቶቹ ትምህርት አይጀመርም ነው የሚሉት ወይዘሮ ሙልካ ከዚህ ባሻገር የኮቪድ-19 ወረርሽኝ በሕብረተሰቡ ላይ ከፍተኛ ኢኮኖሚያ ጫና የፈጠረ በመሆኑ ሕብረተሰቡ ለልጆቹ የመማሪያ ግብዓቶችን ለመግዛት ሊቸገር ስለሚችል አቅም ያላቸው ሁሉ እንዲደግፉ የማስተባበር ስራ እየተሰራ መሆኑ በመግለጫው ወቅት ተገልጿል። ለአሜሪካ ድምጽ የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አማሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤ ኒውዝ ዶት ኮም የኢሜይል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ትዝታ በላቸው ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። የፕሮግራም ማስታወቂያ። ማክሰኞ ምሽት ህይወታቸው ያለፈው የአደባባዩ ምሁር ፕሮፌሰር መስፍን ወልደ ማርያምን ህይወት የሚዳስስ መሰናዶ በእሁድ ምሽት። ኢትዮጵያ በጣም በጣም የሚጎላት የህዝባዊ ምሁር ትምህርቱን፣ እውቀቱን፣ ችሎታውን ማህበረሰቡን እሱ ትክክል ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራ ፍትህ ለሀብታም፣ ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩሉ መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ለዝቅተኛ ደረጃ ላይ ያለው የህብረተሰብ ክፍል ምን ያህል አስፈላጊ እንደሆነ ያምን ነበር። ለዛም ታገል ነበር እና የሚያምንባቸውን ነገሮች ያለምንም ፍርሃት ያለምንም መሸማቀቅ ያለምንም አዲስ በሱ እምነት ያለምንም አድሎ ወይም ለገንዘብ እና ለጥቅም ብሎ ወደኋላ ሳይል ፊት ለፊት ማንም ስልጣን ያለው ይሁን የሌለው ሳይፈራ የሚያምንበትን ነገር በግልጽ መናገር የሚችል የዝቅተኛው ማህበረሰብ ጠበቃ ነበር ማለት ይቻላል። ዶክተር ብርሃኑ ነጋ ናቸው። ሌሎች ወዳጆቻቸው የሰጡትን አስተያየት ያካተተ ረጅሙን የህይወት ጉዟቸውን በመጠኑ የሚዳስስ ዘገባ አሰናድተናል። እሁድ ምሽት ሶስት ሰዓት ላይ ጠብቁን። ወደ ተከታዩ ዘገባ እንለፍ። በአዲስ አበባና በቢሾፍቱ ቅዳሜና እሁድ ይከበራል በተባለው የኢሬቻ በዓል ላይ ለመታደም ወደ አዲስ አበባ ጉዞ የጀመሩ ሰዎች ወደ ከተማው እንዳይገቡ በመንግስት የጸጥታ ኃይሎች መከልከላቸውን አንዳንድ የምዕራብ ኦሮሚያ ከተሞች ነዋሪዎች ገለጹ። የኦሮሚያ መደበኛ ፖሊስ ኮሚሽነር ሙስጠፋ ክድር የዘንድሮ የኢሬቻ በዓል በኮቪድ-19 ወረርሽኝ ምክንያት በውስን ሰዎች ስለሚከበር በዓሉን ለማክበር በዛ ብለው ወደ አዲስ አበባ በመምጣት ላይ የሚገኙ ግለሰቦችን የጸጥታ ኃይሎች ማስቆማቸውን ገልጸዋል። በኢሬቻ ክብረ በዓል ላይ የጸጥታ ችግር ለመፍጠር ዝግጅት ሲያደርጉ የነበሩ አምስት መቶ ግለሰቦችንም ፖሊስ በቁጥጥር ስር መዋሉን ኮሚሽነሩ ጨምረው ገልጸዋል። ናኮር መልካ Which i በኦሮሞ ሕዝብ ዘንድ ትልቅ ስፍራ የሚሰጠውን የሆረፊንፊኔ ሬቻ በዓል ለማክበር የሰዓታት ጊዜ ብቻ ቀርተውታል። የተለያዩ ጥሪ የተደረገላቸው እንግዶች ወደ አዲስ አበባ የገቡና እየገቡ መሆኑ ቢገለጽም ከአንዳንድ የምዕራብ ኦሮሚያ ከተሞች ከትናንት ጀምሮ ጉዞ ላይ እንዳሉ የገለጹ ግለሰቦች ወደ አዲስ አበባ እንዳንገባ ተከልክለናል ሲሉ ቅሬታቸውን እያሰሙ ነው። አቶ ቶላዋቅ ጅራ ከነቀምቴ ከተማ ወደ አዲስ አበባ በመሄድ በሆረፊንፊኔ ላይ በሚከበረው የእሬቻ በዓል ላይ ለመታደም ሀሳቡ ቢኖራቸውም ከእርሳቸው ቀድመው ትናንት ሆለታ የገቡ አባገዳዎች ባሉበት እንዲቆዩ በመደረጋቸው መቅረታቸውን ገልጸዋል። የመንግስት ጸጥታ ኃይሎች የእሬቻን በዓል ለማክበር የሚሄዱ ሰዎችን መንገድ ላይ እየከለከሏቸው ነው። ከቤደሌና ከመቱ የመጡ ሰዎች ከነቀምቴ እንዳያልፉ እየተደረገ ነው። ከነቀምቴ የሄዱ አባገዳ አስፋው ከበደና አባገዳ ምስጋኑ የሚባሉ ከሆለታ ከተማ እንዳያልፉ ተደርጓል። በባህልና ቱሪዝም ጽሕፈት ቤት በኩል የሚሰጥ የጥሪ ካርድ ከሌላቸው ማንንም እያሳለፉ አይደለም። የባህሉ ታዳሚ ከኮሮና ራሱን ሊጠብቅ ይችላል። ጸጥታም ማስፈን ጥሩ ሆኖ የባህል ልብስ ለብሶ የሚሄድ ሰውን ሁሉ ይዞ ማንገላታት ያሳዝናል ብለዋል። ከአባ ገዳዎቹ መካከል በስልክ ለማነጋገር ያደረግኩት ጥረት አልተሳካም። ከደንቢዶሎ ከተማ ትናንት መነሳታቸውን የሚናገሩት ወይዘሮ ቢሊሴ ቀኖ በርካታ ፍተሻ በጸጥታ ኃይሎች ጉዞ ላይ ያሉ እንደተደረገ ገልጸው በአምቦ ገጠመን ያሉትን መስተጓጎል እንዲህ ይገልጻሉ። ከደንቢዶሎ ነው የተነሳ ነው። ነቀምቴ እስክንደርስ ምንም የሰማነው ነገር አልነበረም። በብዙ ቦታ ቆመን ከተፈተሽም በኋላ ትናንት ምሽት ጊንጪ ከተማ ደርሰን መኪና ውስጥ አድረን ጉዟችንን ዛሬ ጠዋት ልንቀጥል ስንል የመንግስት ጸጥታ አስከባሪዎች ሹፌራችንን ደብድበው መኪናውን በኃይል እንዲያዞር አድርገውት አሁን በአምቦ ከተማ ውስጥ አልጋ ይዘን እየተንገላታን ነው። ለባህሉ የሚሄዱ እንዳሉ ሆኖ ከተጓዦቹ መካከል ቀጠሮ ኖሯቸው ለተሻለ ሕክምና የሚሄዱ ህፃናትን የያዙ ሰዎችም አሉ። በአጠቃላይ ወደ አስራ አንድ አውቶቢስ ነው መንገድ ላይ ቆሞ ያለው ብለዋል። የአምቦ ከተማ ነዋሪው አቶ መዋሰኝም በዓሉን በአዲስ አበባ ተገኝተው ከመታደም መከልከላቸውን ይገልጻሉ። አሁን መንግስት እያደረገ ያለው ህዝቡን ትራንስፖርት በመከልከል በተለያዩ አካባቢ ዘለኛ ፍተሻ ነበረ። በተለያዩ ወታደር ሰራዊቶች ይሄ የሰርግ ጥሪ መስል የተወሰነውትን ጠርቶ የተወሰነውን የሚከለክል በአት ስነስርዓት አይደለም። አምቦ ላይ አሁን ትራንስፖርት ወደ አዲስ አበባ መስመር የሚሄዱት በሙሉ ተዘግተዋል። ከወለጋ መስመር የሚመጣ ወደ አዲስ አበባ የሚገቡ መስመሮች አሁን ጊንጪ አካባቢን ብትሄድ ከጊንጪ ወደዛ እንዳይገቡ ቡራዩ ላይ ተዘግተዋል። ግለሰቦቹ በሬቻ በዓል ላይ ለመታደም ፍላጎት ቢኖራቸውም ለመታደም የሚያስችል የጥሪ ወረቀት እንዳልያዙ ግን ገልጸዋል። የኦሮሚያ መደበኛ ፖሊስ ኮሚሽነር ሙስጠፋ ከድር የዘንድሮው የእሬቻ በዓል በኮቪድ-19 በሽታ ምክንያት በውስን ሰው ስለሚከበር በዓሉን ለማክበር በርከት ብለው ወደ አዲስ አበባ በመምጣት ላይ የሚገኙ ግለሰቦችን የጸጥታ ኃይሎች ማስቆማቸውን አልሸሸጉም። ያው ኦሮሞ በቅድሚያ ለመላ ኦሮሞ ሕዝብ እንኳን ለኢሬቻ በዓል አደረሳችሁ እያልኩ ባገዳዎች በሰጡት መግለጫ መሰረት አሁንም በዓሉ በአዲስ አበባና ቢሾፍቱ ነገና ከነገ ወዲያ ይከበራል። በአሁኑ ጊዜ የኮቪድ-19 ወረርሽኝ ዓለምን እያስቸገረ ነው። እሬቻን ጨምሮ ሌሎችም ባህሎች የጤና ባለሙያዎች በመከሩት መሰረት ከንክኪ ነፃ በሆነ መልኩ በጥቂት ሰዎች ለማክበር ነው የታሰበው። በበዓሉ ላይ አባገዳዎች ይሳተፋሉ፣ ትላልቅ ሰዎችም ይኖራሉ። ከተለያዩ ዞኖች የተጋበዙ እንግዶችም ይሳተፋሉ። እነሱ ወደ አዲስ አበባ እንዳይመጡ የሚከለከሉበት ምክንያት የለም። ነገር ግን ልክ እንደ ድሮ እንሄድ የሚሉ ሰዎች ጉዳዩን ወደ ፖለቲካ ሊቀይሩ የሚያስቡ ስላሉ ከተለያዩ ቦታዎች በብዛት የሚመጡ ሰዎች እንዲከለከሉ ተደርጓል። ከሻሸመኔና ከወለጋ መስመር ጭምር በኮንትራት መኪና በመምጣት ላይ የነበሩ ወደ የአካባቢው እንዲመለሱ ተደርጓል። ይህም ከተፈቀደው ሰው በላይ በስነስርዓቱ ላይ መገኘት ስለማይችል ነው። ለግል ጉዳይ የሚጓዙትን በተመለከተ ግን መንቀሳቀስ ይችላሉ ብለዋል። ኮሚሽነር ሙስጠፋ የቤቻ ባልን ለማወክና የጸጥታ ችግር ለመፍጠር ዝግጅት ላይ የነበሩ አምስት መቶ ግለሰቦች ተይዘዋል ሲሉ አስታውቋል። የተለያዩ አይነቶች ጦር መሳሪያዎችም መያዛቸውን ገልጸዋል። ተማን፣ ከአምስት መቶ በላይ ሰዎች የተያዙ አሉ። ከእነርሱም ጋር ቦምብ፣ ክላሽ፣ ሽጉጥና ሌሎችም ለአሁኑ ቁጥሩን የማልገልጽል የጦር መሳሪያ ተይዟል። ዛሬም ብዙ የጦር መሳሪያዎች በጸጥታ ኃይሉ ተይዘዋል። ይሄ ምን ያሳያል? በሬቻ በዓል ላይ የሚሳተፉ ሰዎች ላይ ጉዳት ለማድረስ ነው። በቅድሚያ በዓሉን በሰላም እንዲጠናቀቅ፣ የህዝባችንም ሰላም ስጋት ውስጥ እንዳይወድቅ እየሰራን ያለ ነው ብለዋል። በዚህ በኢሬቻ ዋዜማ በፖሊስ የተያዙ ግለሰቦችንና በቁጥጥር ስር የዋሉ የጦር መሳሪያዎችን በተመለከተ አስፈላጊው ማጣራት ከተደረገ በኋላ ለብዙሃን መገናኛ መግለጫ የሚሰጡ መሆኑንም አክለው ገልጸዋል። የኦሮሚያ መደበኛ ፖሊስ ኮሚሽነሩ ሙስጠፋ ከድር ለአሜሪካ ድምፅ ናኮር መልካ ከአምቦ ዋና ኩር መልካን ለዘገባው እናመሰግናለን። የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ የጋራ መኖሪያ ቤት እጣ የወጣላቸው የልማት ተነሻ አርሶ አደሮች ላይ በተደረገ ማጣራት ተገቢውን ማስረጃ ያላቀረቡ 463 ቤቶች መታገዳቸውን የአዲስ አበባ ከተማ መስተዳድር አስታወቀ። ከ74 ሺህ በላይ የጋራ መኖሪያ ቤቶች እጣል ወጣላቸውና ለልማት ተነሻ አርሶ አደሮች መተላለፍ ጀምሯል። በዚሁ የቁልፍ የካርታና የውል ርክክብ ስነ ስርአት ላይ የተገኙና የቤት ባለቤት የሆኑት የልማት ተነሻ አርሶ አደሮች ለአመታት ሜዳ ላይ ተጥለው የነበሩ መሆናቸውን ለአሜሪካ ድምጽ ተናግረዋል። በስነ ስርአቱ ላይ የተገኙት ምክትል ከንቲባ አዳነች አቤቤ አዲስ አበባ ያሏትን አርሶ አደሮች ይዛ ትቀጥላለች ብለዋል። ፀሐይ ዳምጠው ተጨማሪ አላት። 51229 ዕጣ የወጣላቸው እድለኞችና 22915 የልማት ተነሺ አርሶ አደሮች ናቸው የርክክብ ግብ ስነስርዓቱ በይፋ የተጀመረላቸው። የዚህኑ መርሃ ግብር መጀመር ምክንያት በማድረግ በአዲስ አበባ ከተማ አስተዳደር በተካሄደው ስነስርዓት ላይ የተገኙት ምክትል ካንቲባ አዳንቻ ቤቤ ለመቶ ባለ እድለኞችና የልማት ተነሺ አርሶ አደሮች ቁልፍና ካርታ አስረክቧል። ለቤት እድለኞችና የልማት ተነሺ አርሶ አደሮች የሚደረገው የቁልፍ የካርታና የ ውል ርክብክብ እስከ ጥቅምት 12 ድረስ እንደሚቀጥል ነው የተነገረው። ለአመታት በአዲስ አበባ እየተከናወነ በነበረው የልማት ስራ ከቀያቸው የተፈናቀሉ አርሶአደሮች ለተለያዩ ምጣኔ ሀብታዊ ችግር መጋለጣቸው ምክትል ከንቲባ አዳነች አበበ አስታውሷል። የከተማዋ አስተዳደር ከተማዋ በዙሪያው የሚገኙ አርሶአደሮች የምትገፋ ሳትሆን አብራቸው የምታድግ እንድትሆን፣ የልማት ተፈናቃይ አርሶአደሮችም የዚህ የቤት ልማት መርሃ ግብር ተጠቃሚ እንዲሆኑ የሚያስችል ተግባር መጀመሩን ወይዘሮ አዳነች አበበ ተናግረዋል ሁለንተናዊ በዙሪያ ላሉ አርሶ አደሮች እድል እንጂ ስጋት መሆን የለበትም። ባለፉት ጊዜያት በከተማችን ፈጣን መጠነ ሰፊ የጎንዮሽ የከተሜነት እድገት ምክንያት ከባዱንና መራራውን እዚህም በአይናችሁ እንዳያቸዋቸው ዋጋ የከፈለውን አርሶአደር ከነገ ከነ ቤተሰቦቻቸው ከወደቁበት አንስተን እምባቸውን አብሰን አለንላችሁ ማለታችን ሰብአዊና ህጋዊ ግዴታችንን መወጣት እንጂ ልዩ ተጠቃሚነት ተደርጎ ነጋሪት ሊጎሰሙበት አይገባም። ከተወለዱበት ካደጉበት ቀያቸውና ከመሰረታዊ የገቢ ምንጫቸው ከሆነው መሬታቸው ተፈናቅለው በተገቢው መተኪያ መንገድ ሳይስተናገዱ የማይመጥን ካሳ ብቻ ተሰጥቷቸው ለችግር ተዳረጉ አርሶ አደሮችን መልሰን ማቋቋም ህጋዊና ሰብአዊ ኃላፊነት እንዳለብን እንገነዘባለን። ወደፊትም ከተማዋ ያሏትን አርሶ አደሮች ይዛ ትቀጥላለች ነው ያሉት ምክትል ከንቲባው። መካከለኛና አነስተኛ ገቢ ያላቸው የከተማ ነዋሪዎች የቤት ባለቤት የማድረግ ስራ እንደሚቀጥል የተናገሩት ወይዘሮ አዳነች በመስተዳደሩ የተዘጋጁትን አማራጮች አብራርቷል። የከተማ አስተዳደሩ አሁንም አቅርቦትና ፍላጎቱ ያልተጣጣመውን የመኖሪያ ቤት ችግር ለመቅረፍ የጋራ መኖሪያ ቤቶች ግንባታ ተጨማሪ አማራጮችን ይዞ ቀርቧል። ይህም የፋይናንስ የመሬት አቅርቦቶችን በማመቻቸት የልማት ተነሽውን ተገቢ ካሳ የሚያገኙበትን አሰራሮች በመዘርጋት የሚተገበር ነው የሚሆነው። በዚሁ መሠረት የሀያ ሰማንያ የአርባ ስልሳ የጋራ መኖሪያ ቤቶች ግንባታ፣ የክራይ ቤቶች ግንባታ፣ የማህበር ቤቶች ግንባታ፣ ከልማት አጋሮች ጋራ በአጋርነት ቤቶችን የመገንባት አሰራር ከሪል ስቴት አልሚዎች ጋር በመሆን ችግሩን በወጥነት ለማቃለል አጠናክረን የምንሰራ መሆኑን በዚህ አጋጣሚ ላሳውቃችሁ ወዳለሁ። በትናንትናው ዕለት የርክክብ ፕሮግራም ላይ እንደተገለጸው በ13ኛ ዙር እጣ የወጣላቸው የ28 ባለ እድለኞች ብዛት 32653 ሲሆኑ ከነዚህ ውስጥ 7000 የሚሆኑ ውል ጨርሰዋል 245 የሚሆኑ ቁልፋቸውን ተረክበዋል። የቀሪዎቹ በሂደት ላይ ነው። በ40/60 መርሃ ግብር እጣ የወጣላቸው ብዛት 18576 ሲሆኑ ከነዚህ ውስጥ 17256ቱ ውላቸውን ጨርሰዋል። ከነዚህ ውስጥ 14296ቱ ቁልፍ ተረክበዋል። ቀሪዎቹ ደግሞ በሂደት ላይ መሆናቸው ተገልጿል። በመጀመሪያ ዙር እጣ የወጣላቸው የልማት ተነሺ አርሶ አደሮች 22915 ሲሆኑ ቁልፍና ካርታ ማስረከብ የተጀመረው በትናንትና ዕለት ነው። ምክትል ከንቲባ አዳነች አበበ እንደተናገሩት እጣ የወጣላቸው የልማት ተነሺ አርሶ አደሮች ስም ዝርዝር ላይ በተደረገ ማጣራት ተገቢውን ማስረጃ የሌላቸው 463 ቤቶች ታግዷል። የቤት ባለቤት የሆኑት አርሶ አደሮችም የተሰማቸውን ስሜት ለአሜሪካ ድምፅ አጋርተዋል። ስሜት አምራት ገሰሰው ይባላል። አርሶ አደር ነኝ። የመጣሁት ከላፍቶ ክፍለ ከተማ ሀና ገበሬ ማህበር አርሶ አደር ነኝ። ከሞተ በላይ ከቆመ በታች ነው ያለ ነው። ባለፈው በእውነቱ ከሆነ እኔ ለምሳሌ እኔ አንደኛ ገበሬ ባል የምጠራው ነበረ ከበሮች አልፌ በትራክቴር ነበር የማሳርሰው። 83 ሺህ ካሪ ሜትር ሲወሰድ የተሰጠ ምንድነው? ዘጠኝ ቤት ነበረኝ። ለብቻ ለብቻ ያለው ለአንድ ቤት ብቻ ሲሰጠኝ ዘጠኙን ቤት በነፃ ነው ያፈረስኩት። እንዲህ ያለ ነገር ነው። ነገር ግን ዛሬ እግዚአብሔር የተመሰገነ ይሁን፣ በህልም ያየሁት ነገር ይመስለኛል። ላማን ላይም በሰማይ ወተቷን ማላ የሚባል ጊዜ ነበረ ዛሬ ግን ሰማይ ላይ የነበረችው ወርዳ ይሄው ልናልባት ነው። ሙሉ ደመል ደስታ በጣም በጣም ደስታ ነው የተሰማ እድሜ ኖሮ ይሄን ማየቴ። እግዚአብሔርን አመሰግናለሁ። ከንቲባችንንም አመሰግናለሁ። የጋራ መኖሪያ ቤቶች ባለድለኞችና ና የልማት ተነሽ አርሶ አደሮች የተካሄደው የጋራ ርክብክብ የዘገየው የመሰረተ ልማት ለማሟላት ጊዜ የወሰደውና በኮሮና ቫይረስ ወረርሽ ምክንያት መሆኑ ተጠቅሷል። ለአሜሪካ ድምጽ ፀሐይ ዳምዶ ነኝ ከአዲስ አበባ ሙክታርን ለዘገባው እናመሰግናለን። እየተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ዛሬ የአርብ መደበኛ ዝግጅታችን ተጠናቋል። በቅዳሜና እሁድ ፕሮግራማችን ተመልሰን እንገናኛለን። እስከዛው ሰላም ደሩ። I've i